ባለፈው ሰኞ አቤልደ የተባሉ ሰው በትዊተር ገጻቸው ያጋሩት 35 ሰከንዶች የሚረዝም ቪዲዮ የአዲስ አበባ ፖሊስ ኮሚሽንን ዋና የመነጋገሪያ ርዕሰ ጉዳይ አድርጎ ሰንብቷል። ጉዳዩ የአዲስ አበባ ፖሊስ ኮሚሽን በፌስቡክ ገጹ ማብራሪያ እንዲሰጥ ዘግየት ብሎም በብሔራዊ የቴሌቪዥን ጣቢያ ይቅርታ እንዲጠይቅ አስገድዶታል። በማህበራዊ ድረገጾች በርካቶች ያሻቸውን ርዕስ እየሰጡ የተቀባበሉት ቪዲዮ የመጀመሪያ ሰከንዶች አንድ የፖሊስ ባልደረባ አንድን ግለሰብ ሲደበድብ ይታያል። በቅርበት ሆነው ተደብዳቢውን ለመገላገል የሞከሩ እንስትንም ይገፈትራል። በቦታው የነበረ ሌላ የፖሊስ ባልደረባ በርከት ያሉ ሰዎች ባሉበት አንድ ጥይት ወደ ሰማይ ይተኩሳል። አቤል በትዊተር ገጻቸው ባጋሩት ቪዲዮ ስር ለደህንነታችን የጸጥታ አስከባሪ የደንብ ልብስ የለበሱ ወንዶችና ሴቶች ላይ ጥገኞች ነን፣ ለማህበረሰቡ አደጋ በሆኑ ጊዜ ደግሞ ስህተታቸውን በይፋ እንናገራለን የሚል አስተያየት ያሰፈሩት ብሌን መሐመድ ምስሉን ላጋሩት እንደሚያደርጉት አድናቆታቸውን ገልጸዋል። ናትናኤል ሰለሞን ደግሞ ይህ ከህገ በላይ መሆን ነው ምክንያቱም ምንም ቢሆን ተጠቂው የከፋ የሰብአዊ መብት ጥሰት ተፈጽሞባቸዋል። ፖሊሶቹ ክስተቱን ከማረጋጋት ይልቅ ማባባስን መርጠዋል ሲሉ ተችተዋል። ክብሩ ይስፋ ሰውየው እኮ እጁ በካቴና ታስሮ መሬት ላይ ከፖሊሱ እግር ስር ነው ወድቆ የሚታየው። ያ ሁሉ ቡጢ፣ ግፍተራ፣ የተኩስ ሩምታ፣ የአካባቢውን ሰላም ብጥበጣ ለምን አስፈለገ? ሰውየው በምንም ይጠርጠር ድብደባው ኢሰብአዊ ነው ሲል ወቅሰዋል። አቤል እንዳሉት ኩነቱ የተፈጠረው ነሐሴ 20 ቀን 2011 ዓ ም ከጠዋቱ 3 ሰዓት ከ50 ደቂቃ አካባቢ በአዲስ አበባ በተለምዶ ቄራ ተብሎ ከሚጠራው አካባቢ ወደ ጎፋ ገብርኤል ቤተክርስቲያን የሚወስደው መንገድ ላይ ነው። የአዲስ አበባ ፖሊስ ኮሚሽን በበኩሉ በፌስቡክ ገጹ ባወጣው መግለጫ ኩነቱ የተፈጸመው ባለፈው ሰኞ ከረፋዱ አምስት ሰዓት ባለው ጊዜ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ስድስት ልዩ ቦታው ቄራ ጎፋ ማዞሪያ አካባቢ ነው። ፖሊስ በድለላ ስራ ላይ በተሰማሩ ሁለት ቡድኖች መካከል የተፈጠረን አለመግባባት ለመዳኘት ወደ ቦታው ያቀኑ ሁለት የፖሊስ አባላት የአለመግባባቱን ለማብረድ የሁለቱም ቡድን አባላት ወደ ፖሊስ ጣቢያ እንዲሄዱ በሚጠይቁበት ወቅት አለመግባባቱ ተካሮ የፖሊስ አባላቱ ጥይት የተኮሱና በሰዎች ላይ ድብደባ መፈጸማቸውን ገልጿል። የፖሊስ አባላቱ አዲስና በቅርብ ሰራዊቱን የተቀላቀሉ ናቸው ያለው የአዲስ አበባ ፖሊስ ኮሚሽን፣ ቢሆንም ድርጊቱ ግን ተገቢና ተቀባይነት የሌለው ስለሆነ ጉዳያቸው በወንጀልና በመተዳደሪያ ደንቡ መሰረት እየተጣራ መሆኑን በመግለጫው ጠቁሟል። ለፌስቡክ ተጠቃሚው ጸጋዬ አቶ ግን ፖሊስ የሰጠው ማብራሪያ አልተዋጠላቸውም። ጸጋዬ አዲስ የሚባል ነገር የለም ሁሉም ሰልጥኖና ሕግና ደንቡን አክብሮ መሰለኝ የተቀጠረው ሲሉ የተቋሙን ማብራሪያ ተችተዋል። ይቤ ጆናህ ደግሞ የፖሊስ አባላቱ አዲስና በቅርቡ ሰራዊቱን የተቀላቀሉ መሆናቸውን ብላችሁ ከወዲሁ ጉዳዩን ለማቅለል አትሞክሩ። የህግ የበላይነት ይከበር። ሌላው ዜጋ ወንጀል ሲሰራ እንደሚጠየቀው ሁሉ ፖሊስም ሆነ ሌላ የጸጥታ አካል መጠየቅ አለበት። ከወዲሁ ተሸፋፍኖ እንዲያልፍ የሚደረገውን የትኛውንም ጥረት እንቃወማለን ብለዋል። ክብሮም ጸጋይ ደግሞ ይህ ምንም ማጣራት አያስፈልገውም። ሺ ጊዜ ወንጀለኛ ይሁን የሰው ልጅ በአደባባይ በፖሊስ ሲቀጠቀጥ ማየት መልካም ስምና ዝናችሁ ከድጡ ወደ ማጡ ያደርገዋል። እናም በቅርቡ የተወሰደባቸውን እርምጃ ይፋ እንደምታደርጉ ተስፋ እናደርጋለን የሚል መልእክት ለአዲስ አበባ ፖሊስ ኮሚሽን አስተላልፈዋል። የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ምክትል ዳይሬክተር ኮማንደር ፋሲካ ፋንታ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተፈጠረው ነገር ይቅርታ ጠይቀዋል። ሲራ ካስፋው በሌላ አገር የተፈጠረ ተመሳሳይ ክስተት የሚያሳይ ቪዲዮ አያይዘው ኢትዮጵያ ብቻ ሳይሆን ሆላንድም ከፖሊስ ጋር እንደዚህ ግጭት ሊኖር ይችላል። ፖሊስ ኃይል የመጠቀም ህጋዊ መብት ስላለው ምክንያቱን ሳናውቅ ፖሊስም ሆነ ታሳሪ ላይ ከመፍረድ እንቆጠብ። እንደዚህ የቀረጹ ማሳየቱ ግን ለህግ አስከባሪው ትምህርት ይሰጣል የሚል አስተያየታቸውን አስፍረዋል። ዳዊት ተስፋዬ ግን ፖሊስ ኃይል የመጠቀም ህጋዊ መብት አለው በሚለው ጉዳይ ላይ የተለየ ሀሳብ አላቸው። ዳዊት ፖሊስ ኃይል የመጠቀም ህጋዊ መብት ስላለው የሚል ከአውዱ ጋር ፈጽሞ የማይገናኝ ሀረግ በመጥቀስ የማይነጻጸሩ ሁኔታዎችን ያነጻጸርከው እዚህ ስላለው ህግ አልባ የፖሊስ ጭካኔ ጥቂት ግንዛቤ ካለህ ይህን አትልም ነበር ሲሉ ለአቶ አስፋው ምላሽ ሰጥተዋል። ትዕግስት በቀለ በዚያው በትዊተር መንደር ፖሊስ ህግ አስከባሪ እንጂ ህግ ጥሷል ያለውን ሰው እንደፈለገው ደብዳቢ መሆን የለበትም፣ ማንም ሰው ህግን ቢጥስ ለህግ ቀርቦ ቅጣቱን መቀበል አለበት እንጂ በፖሊስ መደብደብ ፈጽሞ የለበትም ሲሉ ድርጊቱን ኮንነዋል። አሉላ ኃይሉ ደግሞ የኢትዮጵያ የፖሊስ ኃይሎች ቀን በቀን የሚያደርጉት ነገር ነው። እንዲህ አይነት ህገወጥ ጭካኔና የሰብአዊ መብት መጣስ የተለመደ ነው የኢትዮጵያ ፖሊስ በሙሉ ባህላዊ ለውጥና የተሟላ ስልጠና ያስፈልገዋል የሚል ጥቆማ ሰጥተዋል። ታደሰ ዘገየ በእኛ ሀገር የፖሊስ ሙያ ተመርጦ ወይም በፍላጎት የሚገባበት ስላልሆነ ከዚህ የተሻለ ነገር መጠበቅ የለብንም። በትምህርት ውጤት ያልመጣለት ወይም ስራ ስታጣ የምትገባበት ሙያ ፖሊስነት ነው። ሲመረቁ እንኳን ህገ መንግስቱን ለመጠበቅ ብለው ነው እንጂ የሰውን ሰብአዊ መብት ማክበር እንዳለባቸው አያስተምሯቸውም። ካኪውን ሲለብሱ ፍጥረት ሁሉ ከነሱ በታች መስሎ ነው ያቸው ለማንኛውም የህዝብ አገልጋይ መሆናቸውን አስረግጣችሁ ብትነግሯቸው መልካም ነው የሚል ጥቆማ ሰጥተዋል። አማኑኤል ይህ በአጋጣሚ ስለተቀረጸ እንጂ በየቦታው በስመ ህግ ማስከበር የሚደበደቡ ወገኖቻችን ብዙ ናቸው። ደግሞም ህዝብ እንዳይጠላም ብላችሁ የተጠቀማችሁበት ዘዴ እንጂ ፖሊሱ አይቀጣም። የሚያሳዝነው ደግሞ የፖሊስ ባልደረባው ጓደኛው በደንብ እንዲደበድብለት ጥይት እየተኮሰ ይከላከልለታል። አያገሬ ኢትዮጵያ ብለዋል ሁለተኛው ርዕሰ ጉዳይ መቋጫ ያላገኘው የትምህርትና ስልጠና ፍኖተ ካርታ ውዝግብ ነው የኦሮሞ ነጻነት ግንባር የኢትዮጵያ መንግስት ያዘጋጀውን የትምህርትና የስልጠና ፍኖተ ካርታ አጥብቆ በመተቸት ከተቃወሙት ጎራ ተቀላቅሏል ኦነግ በትናንትናው ዕለት በፌስቡክ ገጹ ባወጣው መግለጫ እንደ አዲስ ተቀረጸ የተባለው የትምህርት ስልጠና ፍኖተ ካርታ። ከአንድ ወገን በተሰባሰቡ ግለሰቦች ምክረ ሀሳብ የተነደፈ ከመሆኑን ባሻገር አገሪቱን 50 ዓመትና ከዚያ በላይ ወደ ኋላ በመመለስ ሌሎች ብሔር ብሔረሰቦች ለዘመናት ባደረጉት መራራ ትግልና በከፈሉት መስዋዕትነት፣ ቢያንስ የተጎናጸፏቸው የተወሰኑ መብቶችን እንኳ ለመግፈፍ ሆን ተብሎ የተጠነሰሰ ሴራ ነው ብለን እናምናለን ብሏል። በፍኖተ ካርታው ከፍተኛ ውዝግብ ካስነሱ ጉዳዮች መካከል የፌዴራል መንግስት የስራ ቋንቋ የሆነው አማርኛ በሁሉም የአገሪቱ ክፍሎች ከአንደኛ ክፍል ጀምሮ እንደ አንድ የትምህርት አይነት ሊሰጥ ይገባል የሚለው ሀሳብ ይገኝበታል። ኦነግ ታዲያ ህጻናትን ከምርጫቸው ከፍላጎታቸውና ፍቃዳቸው ውጪ የራሳቸው ያልሆነ ቋንቋ እንዲማሩ ማስገደድ የብሔሮችን ነፃነት መግፈፍ በመሆኑ በጽኑ እንደሚቃወሙ አስታውቋል። ምስክር ቢራቱ የስምንተኛ ክፍል ፈተና ብሔራዊ መሆኑ ትክክል ነው ከዛ ከዛ ባሻገር ግን ከቋንቋ ጋር ተያይዞ የተነሳውና በብዙዎች ዘንድ ቅሬታን ያስነሳው የፌዴራል የስራ ቋንቋ እንደ አንድ የትምህርት አይነት ይሰጥ የተባለው ምክረ ሀሳብ በእኔ ግምት ተግባራዊ ቢሆንና ክልሎች እንደ አንድ የትምህርት አይነት ከሶስተኛ የሚሆን ከአምስተኛ ክፍል ጀምሮ ቢሰጡ ለሕዝባችን ጠቀሜታዊ ጎላ ነው በቅንነት ካሰብን። በመሆኑም ደቡብ ክልል ይህ የአማርኛ ትምህርት እንደ አንድ የትምህርት አይነት ቢሰጥ ምርጫዬ ነው ብለዋል። የትምህርት ሚኒስቴር ባለስልጣናት በሳምንቱ በሰጡት መግለጫ የትምህርትና ስልጠና ፍኖተ ካርታው የክልል መንግስታት የፌዴራል የስራ ቋንቋ የሆነውን አማርኛ ማስተማር የሚጀምሩበትን ደረጃ አልወሰነም ሲሉ እየከረ ያ የሄደውን ተቃውሞ ለማለዘብ የታቀደ የሚመስል ማብራሪያ ሰጥተዋል። የኦሮሚያና የትግራይ ክልላዊ መንግስታት በጉዳዩ ላይ ጥያቄ ካነሱ መካከል ይገኙበታል። የትምህርት ሚኒስትሩ ዶክተር ጥላዬ ጌቴ ታዲያ የክልል መንግስታት ግልጽ መሆን በሚገባቸው ጉዳዮች ላይ መግለጫ መስጠታቸውን ገልጸው ፍኖተካርታውን እንቀበላለን ወይም አንቀበልም የሚል አልሰማሁም ብለዋል። የትምህርትና ስልጠና ፍኖተካርታው ካርታው ዓላማዎች በምንም ዓይነት ተዓምር የፌዴራል ስርዓታችንን የሚፈታተኑ አይደሉም ያሉት የትምህርት ሚኒስቴር ሚኒስትር ዴኤታ ዶክተር ገረመው ሁሉቃ የፌዴራል የስራ ቋንቋ እንደ አንድ የትምህርት አይነት ይሰጥ የሚለው የፍኖተ ካርታው ምክረ ሀሳብ ነው የሚል ማብራሪያ ሰጥተዋል። በምን ደረጃ ልስጥ የሚለው የክልሎች ስልጣን ነው። ክልሎች ከአምስተኛ ክፍል ወይም ከሰባተኛ ክፍል ጀምሮ ለማስተማር ሊወስኑ ይችላሉ። አይጠቅመንም ካሉ ሊተውት ይችላሉ ብለዋል። አድማጮቻችን፣ የዛሬው መሰናዶ ይህን ይመስል ነበር። እሸት የበቀለ ነኝ። ጤና ይስጥልኝ።